The voice of America V. Yeah, Y yeah, America Dems Radio Tabano. ሱዳን ውስጥ ያለው ነገርም ጥሩ አይደለም። በጆንግሌ፣ አፐርናይል እና ዩኒቲ ስቴቶች አካባቢ ጦርነት እንዳለ ነው የሚነግሩ የሚመጡ ሰዎች። አሁን በቅርቡም ደግሞ የሚወጡ ሪፖርቶች፣ የምግብ እጥረት ችግርም በእጅጉ እንዳለ እና ወደፊትም በጣም እንደሚያሰጋ ነው። አቶ ክሱት ገብረ እግዚአብሔር የመንግስታቱ ድርጅት የኢትዮጵያ ቢሮ ቃል አቀባይ ናቸው። ዝርዝሩን በእለቱ አብይ ርዕስ እንመለከታለን። የዜጎች የነፍስ ወከፍ ገቢ ጨምሯል ከድህነት ወለል በታች የሚኖሩ ሰዎች ቁጥርም በከፍተኛ ደረጃ ቀንሷል፣ ሲል የኢትዮጵያ መንግስት። ለአሜሪካ ድምፅ አስተያየታቸውን ያደረሱ አንዳንድ የአዲስ አበባ ከተማ ነዋሪዎች ግን የተለወጠው ምንድን ነው ሲሉ ይጠይቃሉ። በሁለተኛው አጋማሽ ዝርዝር ዘገባ እናቀርባለን። የቡሩንዲው ፕሬዚዳንት የፕሬዝዳንታዊ ምርጫ ጊዜ እንደሚተላለፍ በኦፊሴል አስታወቁ። ለፕሬዝዳንቱ ለሶስተኛ ጊዜ ለመወዳደር በመወሰናቸው ሳምንት ያህል ተቃውሞ ሲካሄድ መቆየቱ ይታወሳል። በደቡባዊ ግብጽ በሚገኘው ካንድራክ የተባለ ጥንታዊ ቤተ መቅደስ ውጪ፣ ዛሬ አንድ አጥፍቶ ጠፊ ራሱን በማፈንዳት አራት ሰዎችን አቆሰል። የሚሉት ደግሞ ከርሰ ወሬዎች ውስጥ ናቸው። ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ይዘናል። ዜና ጤና ስጥልን። እንደምናምስታችኋል አድማጮቻችን ዛሬ የምናስተናግዳችሁ ኒያዳኝ ፍሳዬና አሉላ ከበደነን ከአቀናባሪያችን ንጉስ ታምሬና ና ከስርጭት መሐንዲሱ ከርቴስ ባይንም ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና የብሩንዲው ፕሬዝደንት የፕሬዝዳንታዊ ምርጫ ጊዜ እንደሚተላለፍ በኦፊሴል አስታወቁ። ፕሬዝዳንቱ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር በመወሰናቸው ለሳምንታት ያህል ተቃውሞ ሲካሄድ መቆየቱ ይታወቃል። ፕሬዚደንት ፒየር ኢንኩሩንዚዛ ትላንት የምርጫውን ጊዜ እንደ አውሮፓ አቆጣጠር ከሰኔ 26 ወደ ሐምሌ 15 የሚያስተላልፍ አዋጅ አውጥተዋል። የብሔራዊ ሸንጎና የሕግ መወሰኛ ምክር ቤት ምርጫ ጊዜንም ለውጠዋል። የምስራቅ አፍሪቃ መሪዎችና የተባበሩት መንግስታት ድርጅት ለሳምንታት ያህል ሲካሄዱ የቆዩትን ኃይል የተቀላቀለባቸው ተቃውሞዎችን ለማርገብ ሲሉ ፕሬዚዳንቱ የምርጫውን ጊዜ እንዲያዘገዩ ገፋፍተዋል። ቡሩንዲ ውስጥ ተቃውሞ የተቀጣጠለው ፕሬዚደንት ንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት እንደሚወዳደሩ ካስታወቁ በኋላ ነው። ይህ ውሳኔያቸው በህገ መንግስቱ የሰፈረውን የፕሬዚዳንትነት ስልጣንን በሁለት የስራ ጊዜ የሚገድበውን አንድ አንቀጽ ይሽራል ይላሉ። የፕሬዚዳንቱን ውሳኔ የሚቃወሙት ሰዎች። የፕሬዝዳንቱ ደጋፊዎች ደግሞ ፕሬዝዳንቱ እንደገና ለመመረጥ መወዳደር ይችላሉ፣ ምክንያቱም መጀመሪያ ላይ ፕሬዝደንት የሆኑት በህዝብ ተመርጦ ሳይሆን በምክር ቤት አባላት ተሰይመው ነው ይላሉ። በደቡባዊ ግብጽ በሚገኘው በካርናክ የተባለ ጥንታዊ ቤተ መቅደስ አቅራቢያ ዛሬ አንድ አጥፍቶ ጠፊ የታጠቀውን ቦምብ አፈንድቶ አራት ሰዎች ያቆሰለ። ጥቃቱ ሁለት ፖሊሶች የተገደሉ ሰዎችን እንደሚያካትት እና ከቆሰሉት መካከልም አገር ጎብኚዎች እንደሌሉባቸው ባለሥልጣናት ተናግረዋል። በሉክሰር ከተማ የሚገኘው ቤተ መቅደስ በዩኔስኮ ማለትም በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት በዓለም ቅርስነት የተመዘገበ ነው። ቤተ መቅደሱ በናይል ወንዝ ጠረፍ አካባቢ የሚገኝ ሲሆን የውጭ ሀገር እና የሀገር ውስጥ ጎብኚዎች መስህብ መሆኑም ይታወቃል። እስካሁን ባለው መረጃ ለጥቃቱ ኃላፊነት የወሰደ ወገን የለም። እስላማዊ አማጽያን ከቅርብ አመታት ወዲህ በግብፁ የሲናይ በረሃ ባህር ገብ መሬት በተደጋጋሚ የተኩሱና የቦምብ ጥቃቶችን ሲያካሄዱ ቆይተዋል። በአብዛኛው ኢላማ የሚያደርጉትም የጸጥታ ኃይሎችን ነው። ያኔ ወታደራዊ መሪ የነበሩት የወቅቱ ፕሬዚዳንት አብደል ፋታህ አልሲሲ ከሁለት አመታት በፊት እስላማዊም ፕሬዚዳንት ሙሐመድ ሞርሲን ከስልጣን የማስወገዱን እርምጃ ከመሩ በኋላ ጥቃቱ መባባሱም ይታወቃል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ 450 ተጨማሪ አሜሪካውያን ወታደራዊ አሰልጣኞች ወደ ኢራቅ እንዲላኩ አዘዋል። የኢራቅ ወታደሮችን እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚያካሂዱት ፍልሚያ ለማጠናከር እየጣሩ ነው። የኢራቅ ወታደሮች ባለፈው ወር እስላማዊ መንግስት ነኝ በሚለው ቡድን የተያዘችውን ራማዲ ከተማን ለማስመለስ እየሞከሩ ነው። አሁን የሚላኩት ተጨማሪ ወታደራዊ አሰልጣኞች በአሁኑ ወቅት ኢራቅ ካሉት 3100 አሰልጣኞችና አማካሪዎች ጋር ይቀላቀላሉ። ይሁንና ፕሬዚደንት ኦባማ የአሜሪካ ወታደሮችን መልሰው ወደ ኢራቅ ለመላክ አይፈልጉም። የአሜሪካ ተዋጊ ወታደሮች ከአራት ዓመታት በፊት ከኢራቅ መውጣታቸው ይታወቃል። ተጨማሪ አሰልጣኞች ወደ ኢራቅ የሚላኩት የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ በጠየቁት መሠረትና የዩናይትድ ስቴትስ መከላከያ አዛዦች ባቀረቡት ሀሳብ መሰረት እንደሆነ አንድ የወጣ መግለጫ ጠቅሷል። ዩናይትድ ስቴትስ አልታኩድን በተባለው የአሜሪካ ወታደራዊ መናኸሪያ ሆኖ ባገለገለው ምድረ በዳ አየር ሰፈር አዲስ የማሰልጠኛ ቦታ እንደምትከፍት ተዘግቧል። ዩናይትድ ስቴትስ ካለፈው መስከረም ወራ አንስቶ ኢራቅና ሶሪያ ባሉት እስላማዊ መንግስት ነኝ በሚለው ቡድን ሰፈሮች ላይ አራት ሺ አራት መቶ የአየር ድብደባ ብታካሄድም ዩናይትድ ስቴትስ የተሟላ ስትራቴጂ አልቀየሰችም ሲሉ ፕሬዝደንት ኦባማ በያዝነው ሳምንት አምነዋል። አንባርን ለማስመለስ በሚደረገው ጥረት ወሳኝ ተደርገው ለሚታዩት ሱኒ ታጣቂዎች የተሻለ ድጋፍ የማድረግ እቅድ እንዳለም ታውቋል። ዓለም አቀፉ የእግር ኳስ ጨዋታ ማህበራት አስተዳዳሪ አካል ፊፋ እንደ አውሮፓውያን የዘመን አቆጣጠር በ2026 ዓ.ም የሚያካሄደውን የዓለም ዋንጫ ለማስተናገድ የሚደረገው ውድድር ሂደት እንዲቆይ ማድረጉን አስታወቀ። ውሳኔውን የወሰደው በተፈጠረው የሙስና ቅሌት ምክንያት እንደሆነም አመልክቷል። የፊፋ ዋና ጸሐፊ ጀሮም ቫልኬ ዛሬ ሩሲያ ውስጥ ባደረጉት ጋዜጣዊ ጉባኤ በአሁኑ ወቅት የውድድር ሂደት መጀመሩ ትርጉም አይኖረውም ነው ያሉት። እንደ አውሮፓውያን የዘመን አቆጣጠር በ አመተ ምህረት የዓለም ዋንጫ የምታስተናግደው ሀገር እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመ ምህረት ማሌዥያ በሚደረገው ስብሰባ በፊፋ አባላት ልትመረጥ ነበር። ውሳኔው መቼ እንደሚደረግ ግን ግልጽ አይደለም። ከሚወዳደሩት ሀገሮች መካከል ዩናይትድ ስቴትስ፣ ካናዳ፣ ሜክሲኮና የአውሮፓ ሀገሮች ይገኙባቸዋል የሚል እምነት ነበረ ዱ ቱ ሲትዋሽን ን ስ ንንስ ስታርት ኒ ቢዲንግ ፕሮስ ፎ ታይም ቢንግ በተፈጠረው ሁኔታ ሳቢያ ይህን አይነት ውሳኔ ወይም የምርጫ ፉክክሩን ማካሄድ ትርጉም የለውም ነው ያሉት። የኢጣሊያው ጠቅላይ ሚኒስትር ማቴዮ ሬንዚ ዛሬ ሚላን ውስጥ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝቶ ተነጋግረዋል። ሁለቱ መሪዎች ኤክስፖ 215 በተባለው ዓለም አቀፍ ትርኢት ተገኝተዋል። ሩሲያ ክሪሚያን መያዟንና በምስራቅ ውክራይን ያሉትን አማጽያን መደገፏን በሚመለከት ባላቸው ልዩነት ላይ ጫና ለማድረግ ሲሉ በሁለቱ ሀገሮች መካከል አንዳንድ ልዩነቶች እንዳሉ ጠቅሰው የሁለቱን ሀገሮች የቆየ ወዳጅነትን ደግሞ አሞግሰዋል። ቪቪያሞ ንኳድሮ ኢንተርናሲዮናሌ ዲፊቺለ ንሶልታንቶ ርለኮስቲዮኒ ከኖንችቤዶኖ በጣም አዳጋች በሆነ ዓለም አቀፍ ሁኔታ ውስጥ ነው ያለነው በሚለያዩ ነጥቦች ብቻ ሳይሆን በአለም አቀፍ ጉዳዮች ላይም አንድ መሆን ባለብን ነጥቦች ጭምር አሸባሪነት በዓለም ላይ ከደቀነው አደጋ አንጻር ውስብስብ በሆኑ ነገሮች ውስጥ እንገኛለን። ኢጣሊያም የምትገኝባቸው ሰባቱ ቡድን የሚባሉት በኢንዱስትሪ የበለጸጉ ሀገሮች በያዝነው ሳምንት ባካሄዱት ጉባኤ ሩሲያ ኡክራይን ላይ በፈጸመችው ተግባር ምክንያት የተጣሉባት ማዕቀቦች እንዲጸኑ ተስማምተዋል። በመጨረሻም የዩናይት ስቴትስ ኤታማዦር ሹሞች ተተኪ ሊቀመንበር ጀኔራል ማርቲን ዴምሲ ኢራን በእስራኤል ላይ የጸጥታ አደጋ በምትደቅንበት በአሁኑ ወቅት ከዩናይት ስቴትስ የምታገኘው ወታደራዊ እርዳታ እንደሚቀጥል ገለጡ። ጀኔራል ዴምሲ ኢየሩሳሌም ሆነው ሲናገሩ እስራኤል የአየር ሚሳይል መከላከያ እንዲሻሻል፣ የሳይበርና የባህር ጸጥታውም እንዲጠናከር ዩናይት ስቴትስ ትርዳለች ነው ያሉት። የኒውዮርክ ታይምስ ጋዜጣ እንደዘገበው እስራኤል በክልሉ ካሉ ጠላቶቿ ጋር የበለጠ ጥራት ያለው ወይም ብቃት ያለው ወታደራዊ ኃይል እንዲኖራት የማድረጉ ጉዳይ ዘላቂ እንዲሆን የእስራኤል ባለሥልጣኖች ጫና ማድረጋቸው ተመልክቷል። ይህም ከኢራን ጋር ሊደረግ የሚችል ዓለም አቀፍ የኒውክሌር ስምምነት ላይ እስራኤል ያላትን ስጋት ብቻ ሳይሆን ኢራንን ለሚሰጉ ወይም በኢራን ስጋት ለተፈጠረባቸው የአረብ ሀገሮች ከዩናይትድ ስቴትስ የሚሰጠው አቅርቦትንም ያንጸባርቃል ተብሏል። ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የሚያግዘው የተሟላ የኒውክሌር ስምምነት በረጅሙ ሲታይ የተሻለ አስተማማኝነት እንዳለው ጄኔራል ዴምሲ ተናግረዋል። በመጪው ጥቅምት ወር በጡረታ የሚወጡት ከመግባታቸው በፊት በእስራኤል ያደረጉት አምስተኛና የመጨረሻ ጉብኝት ነው። ኢራን በአካባቢው የምትደቅነውን አደጋ ዋሽንግተን በሚገባ ትረዳለች፣ አደጋውን ለመከላከልም ከወዳጅ አገሮቿ ጋር ትሰራለች ሲሉ ጄኔራል ዴምሲ አስታውቀዋል። አድማጮች የሰአቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ግን አንዱን ለቅምሻ በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብሏል ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራእይ ለማሳካት የሚያስችል ነው። ዚህ ለፊታቸው ያለውን ነው የሚያዩት እንጂ ዋላውን ያለ ከበታች ያሉትን ስለማያዩት ነው። ኑሮ ተለዋውጧል። ምዚ እ የዛሬ ም አስራ አምስት አመት የዛሬ ም አንድ ነው። ምንም የተለወጠ ነገር መንገድና ቤት ነው የተለወጠ እሱ ሰው ደግሞ መንገድና ቤት መቼም ምግብ አይሆኑም። የቀደሙት የኢትዮጵያ የገንዘብና የመጣኔ ሀብት ልማት ሚኒስትር ሶፊያን አህመድ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ ሪፖርቱን ተንተርሶ ለቀረበላቸው ጥያቄ ለአሜሪካ ድምፅ አስተያየታቸውን የሰጡ አንዲት የአዲስ አበባ ከተማ ነዋሪ ናቸው። አድማጮች፣ ዘገባ በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አቢረዝ በአሁኑ ጊዜ በየወሩ አምስት ሺህ ደቡብ ሱዳናውያን ወደ ኢትዮጵያ እንደሚሰደዱ የመንግስታቱ ድርጅት የስደተኞች ኮሚሽን የኢትዮጵያ ቢሮ አስታወቀ። ለሕዝቡ መሰደድ ምክንያቱ በአገሪቱ እየተባባሰ ሄደው የእርስ በርስ ግጭት መሆኑ ተነግሯል። ከለጋሾች የተገኘው እርዳታም ከችግሩ ክብደት አኳያ በጣም አነስተኛ መሆኑ ተገልጿል። መለስካቸው አመሃ ዝርዝሩን ልኳል። የደቡብ ሱዳን የእርስ በርስ ግጭት ከተቀሰቀሰ ወዲህ በሺህና በአስር ሺዎች የሚቆጠሩ ደቡብ ሱዳናውያን ወደ ያጎራባች ሀገሮች ተሰደዋል። እስከ ቅርብ ጊዜ ድረስ ያለው የኮሚሽኑ መረጃ እንደሚያመለክተው ከ270 ሺህ በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደዋል። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደሚሉት በያዝነው የፈረንጆች ዓመት መጀመሪያ ወር ወይንም ከታህሳስ መጨረሻ እስከ መጋቢት ወር በነበረው ጊዜ ወደ ኢትዮጵያ ሲገቡ የነበሩ ደቡብ ሱዳናውያን ስደተኞች ቁጥር በወር አንድ ሺህ ያህል ብቻ ነበረ። ይሁንና ካለፉት ሚያዝያና ግንቦት ወራት ጀምሮ ይህ ቁጥር በአምስት እጥፍ ጨምረዋል ብለዋል። ከኤፕሪል እና ሜይ ግን ቁጥሩ በጣም አሻቅበው አማካይ ወደ አምስት ሺህ ደርሷል። በሁለቱም ወራት አሁንም ያለው ትሬንድ እንደዚህ የሆነ ቁጥሩ የሚጨምር ነው ይመስለው። በወር ነው በወር ነው በቀን እስከ ሶስት መቶ መራት መፍላቸው የት ያደርጋል? ግን አማካይ በወር በሁለቱም ወራት አምስት ሺ ከዛ በላይ መጥተዋል። ስለዚህ ከመጀመሪያ ከነበረው ከአንድ ሺህ ወደ አምስት ሺህ ወደ አምስት እጥፍ ማለት ነው። የስደቱ መንስኤ በሀገሪቱ የተረጋጋ ህይወት ለመኖር የሚያስችል ሰላም አለመኖሩ እንደሆነ ከተለያዩ መገናኛ ብዙኃን የሚወጡ ዘገባዎችና ስደተኞች የሚናገሩት እውነት መሆኑ የታወቀ ሲሆን የሀገሪቱ የተፋላሚ ወገኖች እስከ ዛሬ ከስምምነት አለመድረሳቸውም ዓለም ሁሉ ያወቀው ጉዳይ ነው። ይህ አዲስ የፈጠረው ሁኔታ የስደተኞችን ቁጥር እንደጨምረው አቶ ክሱት ገብረ እግዚአብሔር ይጠቁማሉ። ሌላ ምክንያት አለ ይላሉ። እንግዲህ እንደሚታወቀው ከሪፖርትም እንደምሰማው ደቡብ ሱዳን ውስጥ ያለው ነገር ጥሩ አይደለም። በጆንግሌ፣ አፐር ናይል እና ዩኒቲ ስቴቶች አካባቢ ጦርነት እንዳለ ነው የሚነግሩን የሚመጡ ሰዎች። አሁን በቅርቡም ደግሞ የሚወጡ ሪፖርቶች የምግብ እጥረት ችግርም በእጅጉ እንዳለ እና ወደፊትም በጣም እንደሚያሰጋ ነው ስለዚህ ተጨማሪ ስደተኞች ሊመጡ ይችላሉ የሚል ስጋት ነው ያለው። በእኛ በኩል እንደሚገመተው ይህ ቁጥር በመጪዎቹ ቀናትና ወራት የሚጨምር ከሆነ በኮሚሽኑ ስራ ላይ የሚያሳድረው ተጽዕኖ ቀላል አይመስልም። አቶ ክሱት እንደሚያስረዱት ለስደተኞች የሚያስፈልጋቸውን ለማሟላት ከለጋሾችና ከኢትዮጵያ መንግስት ጋር በመተባበር ኮሚሽኑ ከፍተኛ ዝግጅት እያደረገ ነው። ይሁንና ስራውን በሚፈለገው ደረጃና ብቃት ለማሟላት የቁሳቁስ ሀብትም ሆነ የሰው ኃይል ማግኘቱ ቀላል አልሆነም። አሁን የተፈጠረ ሁኔታ ደግሞ በኮሚሽኑ ላይ ተጨማሪ ተጽዕኖ እንዳስከተለ አቶ ክሱት አይሸሽጉም። ተጽዕኖው ከባድ ነው። መቼም ቢሆን የጠየቅነውን ያህል አግኝተን አናቅም። ነገር ግን አሁን በጣም ችግሩ ከፍ ያለ ነው። ለምሳሌ በቁጥር ብገልጽልህ ለጋምቤላ ዩኒክሲያር በዛ በሳው ሱዳን ኦፕሬሽን ዩኒሲር ከጠየቀው 153.2 ሚሊዮን ዩኤስ ዶላርስ እስካሁን ከሀያ በመቶ ያልበለጠ ነው የተገኘው። እንግዲህ አመቱ እየተጋመስ ባለበት ሁኔታ ቁጥሩም እየጨመረ ባለበት ሁኔታ እንደዚሁ የፋይናንስ አቅርቦቱ ዝቅ በሚልበት ጊዜ ትኩረታችን ወደ ሕይወት አድን እንቅስቃሴ ላይ ብቻ ይሆናል ማለት ነው። በአሁኑ ጊዜ ኢትዮጵያ ከየትኛውም የአፍሪካ ሀገር ከፍ ያለ ቁጥር ያለው ስደተኛ ታስተናግዳለች። በኮሚሽኑ መረጃ መሰረት ኢትዮጵያ 273,143 ደቡብ ሱዳናውያን 246975 ሶማሊያውያን፣ 136246 ኤርትራውያን፣ 36606 ሱዳናውያን፣ ከ5717 ያላነሰ የተለያዩ ሀገሮች ዜጎች በጠቅላላው 698687 ስደተኞችን ታስተናግዳለች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አድማጮች አሁን ወደ ሌላ የደቡብ ሱዳን ነክ ዘገባ እንሻገር። በኢጋድ ሲመራ የነበረው ድርድር በሌሎች ሀገሮችና ድርጅቶ የተሳትፎ ጭምር እንዲካሄድ መወሰኑ የተለየ ውጤት ያመጣል ብለው እንደማያምኑ የደቡብ ሱዳን ዋነኛ ተደራዳሪ አስታወቁ። ዋናው ጉዳይ ለድርድር የተቀመጡት ነጥቦች ከቀድሞ የተሻለ ትኩረት ማግኘታቸው ነው ያሉት እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ ዝርዝሩን ይዘዋል። ከሶስት ወራት መቋረጥ በኋላ ሰሞኑን እንደሚጀመር የሚጠበቀው የደቡብ ሱዳን የሰላም ድርድር ዝግጅት እየተደረገበት ነው። የመንግስት የተቃዋሚዎችና፣ ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩት ወገኖች ተወካዮችም አዲስ አበባ ይገኛሉ። ተራ በተራ ወደ ኢጋድ ጽህፈት ቤት በመሄድም ከአደራዳሪዎቹ ጋር የዝግ ምክክር እያደረጉ ነው። ይህ ምክክር ድርድሩን የሚያስቀጥል ቅድመ ዝግጅት መሆኑን የመንግስት ዋነኛ ተደራዳሪ ኒያል ደንግ ኒያል ዛሬ ለጋዜጠኞች ተናግረዋል። እነዚህ በመሰረታዊነት ድርድሩን ወደፊት ለማስኬድ የተቀረጹ ምክክሮች ናቸው። ምክንያቱም ሂደቱ ብዙ መሻሻል እያሳየ እንዳልነበረ ታውቃላችሁ። ስለዚህ የዚህ ምክክር ዓላማ ሂደቱን እንዴት መቀጠል እንደሚቻል ከተደራዳሪዎቹ ወገኖች ለመረዳት ነው። ከዚህ በኋላ አደራዳሪዎቹ ለድርድሩ መቀጠል ዝግጅት ማድረግ ይጀምራሉ። የደቡብ ሱዳን የሰላም ድርድር እንደሚቀጥል የሚጠበቀው የፊታችን ቅዳሜና እሁድ ከሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ነው። የማደራደሩ ሂደት ከዚህ በኋላ የሚካሄደውም በኢጋድ ብቻ ሳይሆን ኢጋድ ሲደመር በተሰኘው ቡድን ነው። ከሰሜን፣ ምዕራብ፣ ደቡብ፣ ምስራቅና መካከለኛው አፍሪካ ሀገራት አንዳንድ ተወካዮች ይገኛሉ። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካ፣ እንግሊዝ፣ ኖርዌይና ቻይና ይወከሉበታል። ሚስተር ኒያል ግን የአደራዳሪዎቹ መብዛት የተለየ ነገር ያመጣል ብለው አያምኑም። ጉዳዩ ኢጋድ ሲደመር የሚለው ጥያቄ አይደለም። ኢጋድ ሲደመር የሚለው ምንም የሚጨምር ነገር ይኖራል ብዬ አላምንም እውነቱን ለመናገር። ነገር ግን ሌሎች የአፍሪካ ሀገሮች በድርድሩ እንዲሳተፉ በመደረጋቸው፣ ሌሎች ድርጅቶችም እንዲጋበዙ በመደረጋቸው ችግር የለብንም። ነገር ግን በድርድሩ ላይ የተቀመጡ ነጥቦች እስካሁን ከነበረው የበለጠ ትኩረት ሊሰጧቸው ይገባል። በጆሀንስበርግ እንደሚቀጥል የሚጠበቀው የደቡብ ሱዳን ድርድር በመሪዎች ደረጃ የሚካሄድ ሲሆን ኢጋድ ግን እስካሁን ይፋ መግለጫ አላወጣም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የቡሩንዲ ፕሬዚደንት ፒየር እንኩሩንዚዛ ለሦስተኛ የስልጣን ዘመን ለመወዳደር መፈለጋቸው ያስነሳውን ቁጣ ተከትሎ የፕሬዚዳንታዊ ምርጫው ቀን እንዲራዘም ተደርጓል። ሀገሪቱ ለገባችበት የፖለቲካ ቀውስ መፍትሄ ለማበጀት መንግስቱ ከተቃዋሚዎች ጋር መነጋገር እንዲቀጥል የአካባቢውና የአፍሪቃ የተለያዩ ተቋማት መጎትጎታቸውን እንደቀጠሉ ነው። ጌፕ ጃዝሎ ከናይሮቢ የላከው ዘገባ አለ ቆንጅታ እየታቀርበዋለች የፕሬዝደንታዊ ምርጫው የጊዜ ሰሌዳ ወደ እንደ ኤሮፓውያን አቆጣጠር ሐምሌ 15 ቀን መዛወሩን ማለትም ከመጀመሪያው እቅድ በሁለት ሳምንት ገደማ ዘግይቶ እንደሚካሄድ የሀገሪቱ ፕሬዝደንት ፒየር ንኩሩንዚዛ ትናንት ማክሰኞ ከመሸ አውጀዋል። ምክር ቤታዊ ምርጫዎቹም በአንድ ወር ገደማ እንዲዘገዩ ተደርጎ ሰኔ 29 ሊከናወኑን የተቀደው ፕሬዝደንታዊ ቃል አቀባይ ጌርቬዝ አበየሁ ለቪኦኤ በሰጡት ቃል፣ አዲሱ የጊዜ ሰሌዳ የወጣው ተቃዋሚው ወገን ለምርጫው እንዲዘጋጅ ጊዜ ለመስጠት ነው ብለዋል። those ተቃዋሚ ፓርቲዎቹ ከነበረው ሁኔታ በተያያዘ የምርጫ ቅስቀሳ ለማካሄድ በቂ ጊዜ አላገኘንም ብለው ሲያማርሩ ስለነበረ አሁን በቂ ጊዜ እንዲያገኙ በማለት ነው። ፕሬዚደንት ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር መወሰናቸውን በመቃወም ተቃዋሚ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ መሪዎች ድርጊቱን ሕገ ወጥ ውሳኔ ነው በማለት ለሳምንታት የተቃውሞ ሰልፎች ሲመሩ ቆይተዋል። የቡሩንዲ የምርጫ ኮሚሽን ያቀረበውን አዲስ የጊዜ ሰሌዳ የተቃወሙ አንዳንድ ተቃዋሚ መሪዎች ያሉ ሲሆን አንድ የተቃዋሚዎች ህብረት ቃል አቀባይ ለቪኦኤ በሰጡት ቃል ኮሚሽኑ የምርጫ ቀኖችን የመለወጥ ህጋዊ ስልጣን የለውም ብለዋል። ምርጫው እንዲዘገይ ባለፈው ወር የምስራቅ አፍሪካ ሀገሮች መሪዎች ማሳሰባቸው የሚዘነጋ አይደለም። ይህ በዚህ እንዳለ የታላላቆቹ ሀይቆች አካባቢ ሀገሮች ዓለም አቀፍ ጉባኤ የተባለ አካል የቡሩንዲ መንግስት ከተቃዋሚዎችና ከሲቪል ማህበረሰብ አባላት ጋር ብሔራዊ ውይይት በማድረግ ለተፈጠረው ቀውስ መፍትሄ እንዲፈልግ ተማጽነዋል። አምቤይ ሊጋቦ የዚህ ቡድን የአስተዳደርና የዲሞክራሲ መርሃ ግብር ስራ አስኪያጅ ናቸው። ሁከት ለመከላከልና በክልል ሀገሮች መካከል የሚካሄዱት የንግድና የምጣኔ ሀብት እንቅስቃሴዎች እንዳይደናቀፉ ውይይት መካሄድ ያለበት መሆኑን ሁለቱም ወገኖች ይገነዘቡታል የሚል ተስፋ አለን። የተባበሩት መንግስታት ድርጅትም በምርጫው ወቅት የፖለቲካ ብጥብጥ እንዳይቀጣጠል የሚሰጋ መሆኑን አስታውቋል። ትናንት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሩ ዚያድ ራአድ አልሁሴን ሲናገሩ የመንግስት ወገን የሆኑ ሚሊሻዎች ሰው እየገደሉና አፍነው እየወሰዱ ሌላም የኃይል ጥቃት እያደረሱ ናቸው የሚሉ እጅግ አሳሳቢ የሆኑ ሪፖርቶች እየደረሱን ነው በማለት ስጋታቸውን ገልጸዋል። ወደ መጨረሻው የምሽቱ ዘገባ ነው የምናልፈው። ሊቢያ ውስጥ አንድ ሚሊዮን የሚሆኑ ህጋዊ ፍቃድ የሌላቸው ፈላሾች ሳይኖሩ እንደማይቀሩ የአገሪቱ ባለስልጣናት እየተናገሩ ነው። ከመካከላቸው የተወሰኑት ወደ ሀገሪቱ የገቡት ስራ ለመፈለግ ቢሆንም ሌሎቹ ደግሞ ወደ ጣሊያን ለመሸጋገር ወደሚያስችላቸው የህገወጥ አስተላለፊዎች ጀልባዎች ለመድረስ መሆኑን ባለስልጣናቱ ይናገራሉ። ራሷ በሲቪል ብጥብጥ የተዋጠችው ሊቢያ እንዲህ አይነቱን ችግር ልትቋቋም እንደማትችልም ያመለክታሉ ባለስልጣናቱ። ከትሪፖሊ የደረሰንን የጃሚ ዴትመር ዘገባ ሰለሞን አባቴ ያቀርበዋል። ምግብ ይሰጡናል። ወደ ጋና መመለስ እፈልጋለሁ። ሀገሬን እወዳለሁ። እዚህ የመጣሁት ጥቂት ገንዘብ አግኝቼ የራሴን ንግድ ለመጀመር ነበር የግንባታ ስራ ነበር የምሰራው። ለግንባታ ስራ የሚውሉ መሳሪያዎችና ቁሳቁሶችን አከራይ ነበር። እዚህ የመጣሁት ጥቂት ጠቀም ያለ ገንዘብ ሰርቼ የንግድ ስራዬን ለማስፋፋት ነበር። የ30 ዓመት ዕድሜው ጋናዊው ኮሊንስ ሊቢያ ዋና ከተማ ትሪፖሊ ውስጥ ጫጫታ በበዛበት እስር ቤት ውስጥ ነው አሁን የሚገኘው። ከተሰበረ መንፈስ ጋር እዚህ እስር ቤት ውስጥ ወደ 300 የሚሆኑ ሌሎችም ህገወጥ ናቸው የተባሉ ፍልሰተኞች ተይዘው ይገኛሉ። እነዚህ ሰዎች ባለሥልጣናቱ እንደሚሉት አንድም እዚያችው ጦርነት ያነተባት ሊቢያ ውስጥ በሕገ ወጥ መንገድ ለመስራት አሊያም ወደ አውሮፓ ለመሸጋገር ሲሞክሩ በሊቢያ ፖሊስ ወይም በታጣቂዎች የተያዙ ናቸው። በሊቢያ የፀሐይ ሐሩር እየተጠበሱ ያሉትን እነዚህን እስረኞች አዋቆችም ልጆችም ናቸው ራሳቸውን ዝቅ እንዲያደርጉ ጠባቂዎች በኃይል ያዟቸዋል። ቪኦኤ ለምን ብሎ ሲጠይቃቸው ደግሞ ቀና እንዲሉ ይጮሁባቸዋል። ከዋርዲያዎቹ አንዱ በያዘው ከዘራ እስረኞችን ሲጎሻሽም ያየ አንድ ባልደረባው ጠጋ ብሎ በጆሮው አንዳች ነገር ሹክ ሲለው ያኛው ከዘራውን ይወረውራል። እንዳልታየ ምንም እንዳላደረገው ሁሉ ይህንን እዚያው ያለውና ሲጠይቅም የነበረው ሪፖርተራችን ጃሚ ዴትመር ታዝቧል። የ28 ዓመቱ ጋናዊ ሪቻርድ የጀሶ ሥራ ባለሙያ ነው። ነፃ እንዲያወጡን እየጸለይን ነው። ነፃ ካላወጡን ነፃነታችንን እንድናገኝ ወደ ሀገራችን እንዲመልሱን እንፈልጋለን። ምክንያቱም እዚህ ሆነን በጣም እየተሰቃየን ነው። መከራችን እጅግ በጣም ብዙ ነው። ትሪፖሊ አውሮፕላን ጣቢያ መንገድ ላይ ያለውን እስር ቤት የሚጠብቁት ታጣቂዎች ስልጠና የሌላቸው ፍልሰተኞችንና ስደተኞችን እንዴት መያዝ እንደሚችሉ የማያውቁ ይህም በግልጽ የሚታይባቸው ናቸው። የሚችሉትን ለማድረግ ቢጥሩም የስልጠናው አለመኖር ችግር ሆኖባቸዋል። ፍልሰተኞቹ ሁከት ሊፈጥሩብን ይችላሉ የሚለው ስጋት፣ በአካባቢው ንጽህና ጨርሶ መጥፋትና ሌላውም ሁሉ ችግር ተነባብሮ የጠባቂዎቹን ሥራ እጅግ የከበደ አድርጎታል። የዚህ ማዕከል ዳይሬክተር ሜሉድ ጁማ ሳሌም እንደሚሉት ፍልሰተኞች የመጡት ከሁሉም ከሰሃራ በስተ ደቡብ ከሚገኝ የአፍሪካ ሀገር ነው። ፍልሰተኞቹ እስረኞች በሚነግሯቸው ታሪኮች እንደሚያዝኑ ሜሉድ ለጃሜ ቢነግሩትም አንዳቸውም ግን ጠባቂዎቹ ያሰቃዩናል የሚል ሮሮና ስሞታ እንደማይወጣቸው ጠቁመዋል። ከእነዚህ ሰዎች አንዳንዶቹ ወንጀለኞች መሆናቸውን ማሰብ ይኖርብኛል። ባለፈው ሌሊት ለማምለጥ ብለው መስኮት ሰብረዋል። እነዚህ ሰዎች ብዙ ችግር እየፈጠሩ ነው። النزيه سربيتوج بات آميك وششون نا يتبلاشو سيمش سرنيو رزمت رزمتي اللاچو بيهونم ودت اببابو چوك فلو چاسك بواچوال يت اننا نا يتوس هاس بهمم ان تتحملوا هذا الشيء صحيح كيف؟ انتو انتو محتاجين الى دعم وامكانيات ومساعدة ضروري لكي ايه ايه ضروري ሊቢያ ተስማሚ የሆኑ እስር ቤቶች እንዲኖሯትና እየጎረፈ ያለውን ፍልሰተኛ ችግር መቋቋም የሚያስችላት አቅም ዓለም አቀፉ ማህበረሰብ ሊገነባላት ያስፈልጋታል። ጥቂት ቴሌቪዥኖች፣ የበጋውን ሀሩር ሙቀት ለማብረድ የሚረዳ ማናፈሻ፣ የክረምቱን ብርድ ለማሞቅ የሚውል ጥቂት ጥቂት መሳሪያዎች ቢሰጡን ይጠቅሙናል። እነዚህ ሰዎች እኮ የሰው ልጅ ናቸው። የሃያ ሁለት ዓመቱ መካኒክ ሴኔጋላዊ ካሪም ወደ ህገወጥ አሸጋጋሪዎቹ ጀልባዎች ለመድረስ ሊቢያ ውስጥ አራት ወር ጠብቋል። እናም የዛሬ ሁለት ሳምንት አካባቢ ተያያዘ እና እዚህ እስር ቤት ገባ። ባልደረባዬ ጃሚ ባህር ላይ ነው የተያዝከው ብሎ ጠየቀው። ኖ ኖ ኖ፣ የለም የለም፣ ጀልባ ላይ አልነበረም። ገና ጀልባ ላይ አልነበርኩም ነበር በተሰበረ ስሜት መለሰ ካሪም። አውሮፓ ደርሰው የተሻለ ሕይወት ለመምራት የሚጎርፉት ፍልሰተኞች ህልማቸው እየተጨናገፈ መጨረሻቸው በእንዲህ አይነት ከዕለት ወደ ዕለት እያበጡ የሚሄዱ እስር ቤቶች ሆኗል። አሁን እንግዲህ የሙዚቃ ጊዜ ደርሰናል። አሉላ፣ ምን መረጥክልን? አዳነች፣ ልክ ነው። የድምጻዊና ሙዚቀኛውን ዳዊት ጽጌን ቆየት ያለ ስልት ነው የመረጥኩት። የህልሜ ጓደኛ ይሰኛል በመውቀ እንቅልፍ በሌሊት ህልሜን በልሜ አየኋት ብንን ብዬ ስነቃማ ከአጠገቤ ሰው የለማ ይለናል Viața vustă, zina gari, babo cel vaiere. Că flesia sa frai se pe bai negre. Loneșion cu alba și aș care și el fini se venia. Să pe pe imbele și s-a dat prin Yelme, me guardenia. El me guardenia. El ዳዊ ጽጌን እናመሰግናለን። የህልሜ ህልሜ ጓደኛ ነበር የሰማ ነው። አድማጮች ወደ ሁለተኛው አጋማሽ ይዘልቀናል። አሁን ተከታዩ ቅንብር ከቅንብሩ በፊት አቀናባሪ ሌላ ማስታወቂያ እናቅርብ እያለኝ ነው። የፕሮግራም ማሳሰቢያ ያለን አድማጮች በፊፋ አመራርና ምዕራባውያን መካከል የተፈጠረው ውዝግብ በተለይም የሙስናውን ለፍርድ መቅረባቸውን ጉዳይ አስመልክቶ ለምታቀርቧቸው ጥያቄዎች መልስ የሚሰጡ ሁለት እንግዶች ጋብዘናል። እንግዶቹ ድርጅቱን ፊፋን ማለት ነው፣ በቅርብ ሲከታተሉ የቆዩ ስለ ድርጅቱ አሰራር በውል የሚያውቁ ስለሆነ ጥያቄዎቻችሁን ካሁን ጀምራችሁ አድርሱን፣ ይላል የፕሮግራሙ አዘጋጅ። የስፖርት ፕሮግራማችን ቋሚ ተባባሪ አቶ ፍቅሩ ኪዳኔ እንዲሁም ስለ ድርጅቱም ሆነ ስለ እግር ኳስ ስፖርት ጥልቅ ግንዛቤ ያላቸው የአዲስ አበባው አቶ ታደለ ይድነቃቸው ተሰማና ሁለቱ ናቸው። ለጥያቄዎቻችሁ መልስ የሚሰጡት በ2022059942 የስልክ ቁጥራችን በመደወል የውስጥ ቁጥር 14 መሆኑን አትዘንጉ። ወይንም በኢሜይል ሆርን አት ቪኦኤኒውስ ዳት ካም ጥያቄያችሁን እስከ አርብ ከቀኑ 6 ሰዓት ድረስ ላኩልን። ጥያቄያችሁ ከዚያ በኋላ ከደረሰ ይባክናል። ይላል አዲሱ አበበ ነው። የአሁኑን ለጥያቄው የሚያዘጋጅልን፣ አሁን ቀደም ብዬ ወደ አስተዋወቅኩት ዘገባ እንለፋል። የዜጎች የነፍስ ወከፍ ገቢ ጨምረዋል፣ ከድህነት ወለል በታች የሚኖሩ ሰዎች ቁጥርም በከፍተኛ ደረጃ ቀንሷል ሲል የኢትዮጵያ መንግስት አስታውቋል። የአሜሪካ ድምፅ ካነጋገራቸው የአዲስ አበባ ከተማሪዎች አብዛኞቹ ግን የተለወጠው ምንድን ነው ሲሉ ይጠይቁና የተባለው ለውጥ የታየው በመሠረተ ልማት ግንባታው ዘርፍ መሆኑን ነው የሚጠቁሙት። ህይወታቸውን በማበልጸግ የተጠቀሙት ግን ባለጸጋዎች ብቻ ናቸው ሲሉም ይከራከራሉ። እስክንድር ፍሬው ዝርዝሩን ይዟል። በመንግስት የተቀረጸው የመጀመሪያው አምስት ዓመት የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በዚህ ዓመት መጨረሻ ይጠናቀቃል። የመስሪያ ቤታቸውን የ11 ወራት አፈጻጸም ሪፖርት ትናንት ለፓርላማ ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድም በዚህ አምስት ዓመት ተሳኩ ተገኙ ያሏቸውን ውጤቶች ጭምር ዳሰዋል። እርሳቸው እንዳሉት እቅዱ መተግበር ከጀመረበት ከ2003 ዓ.ም ጀምሮ በየዓመቱ የ10.1 በመቶ የኢኮኖሚ እድገት እየተመዘገበ ነው። የዘንድሮው መረጃ ተጠናቅሮ ባያልቅም የ11 አንድ ነጥብ አራት በመቶ እድገት እንደሚመዘገብ ገልጸዋል። ይህ እድገት ደግሞ በርካቶችን ተጠቃሚ አድርጓል ባይ ናቸው። የዜጎች ገቢ ጨምሯል፣ ድህነትም ቀንሷል ነው ያሉት። በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በእቅሉ የትግበራ ዘመናት ተግበራዊ የተደረጉ ኢኮኖሚያዊና ማህበራዊ እንቅስቃሴዎች ለህብረተሰቡ በርካታ የስራ እድሎች ፈጥረዋል። የህብረተሰቡንም ገቢ አቅም ማሳደግ አስችለዋል። በዚህም መሰረት በ1997 የድህነት ምጣኔው 38.7 በመቶ የነበረ ሲሆን በ2003 ወደ 29.6 በመቶ ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክተዋል። በዚህ አመት የሚመዘገበው የ አስራ አንድ ነጥብ አራት በመቶ እድገት ከግምት ሲገባ ደግሞ ከድህነት ወለል በታች ሲኖሩ የነበሩት ዜጎች ቁጥር ወደ 22 በመቶ ዝቅ ሊል እንደሚችል ሚኒስትሩ ጠቁመዋል። kalanya di sini አንዳንድ የአዲስ አበባ ነዋሪዎች በሚኒስትሩ ገለጻ አይስማሙም። ከዋና ዋና መንገዶች እስከ ገቢያዎች አለፍ አለፍ ብዬ ካነጋገርኳቸው ነዋሪዎች አብዛኛዎቹ በዜጎች ሕይወት ላይ ለውጥ አልታየም ባይ ናቸው። የምግብ ሸቀጣሸቀጦችን የምትሸጠው ወጣት አንዷ ናት። ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚ ጋ ስንት ነው ጾሙ? ምሳ በልቶ ራት ማይ በላ ሰው አለ፣ ቁርስ በልቶ ምሳው ማይ በላ ሰው አለ። እነሱ እዛው ስለሆኑ አይታያቸው። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖሩ ነው የሚመስለው አሁን የመንግስት ሰራተኛውን ውሰደው ደሞዙ አምስት ሺህ ብር ተከፋይ ቢሆን ሺህ ምናምን ብር ነው የሚቆረጥበት። መቶ እቃዚ ፌስታል ማይሞላ ቃ በአምስት መቶ ብር ገዝቶ ይሄዳል። በብዛት የመንግስት ሰራተኞች ቤት የላቸው። ቤ ቤት ኪራይ አለ፣ አስር ልጆች ይኖራቸዋል። ይህን ሁሉ እኔ እንዴት እንደሚኖር እንጃ፣ በጣም ነው የሚከብደው። ምንም የሚቀነሰ ተሻሻለ ነገር የለም። እሱን በተግባር እኮ ማሳየት ነው። ይህ እዚህ ጋር ብለው ወይ የለወጡት ነገር ቢያሳዩ ጥሩ ነው። ስንት ጾሙ የሚያድር ሰው አለ? ስንት ነው ጎዳና የወጣው? በዚህ በጣም ትልልቅ ሰዎች ጎዳና የወጡ አሉ። የዛሬ አስራ አምስት አስራ ስድስት አመት የነበረውን ሁኔታ እናስታውሳለን ይላሉ። የመጨረሻ ጥያቄ ያደርገዋሉ ሚኒስትሩ ለምሳሌ እንዴት አይነት አስከፊ ድህነት ውስጥ እንደነበርን የዛሬ አስራ አምስት አመት አካባቢ በጣም ጥቂት ሰው ነው እንኳን ጥሩ ሆኖ ኖራል የሚባለው እዚህ፣ በጣም በጣት የሚቆጠር ሰው ናቸው። ምናልባት እነሱ እዛ ጋር ጥሩ ነገር እያዩ ስለሆነ ሁሉም ህዝብ እንደዚያ ይመስላቸዋል እንጂ እስኪ ወጣ ይበሉና እስኪ ማህበሩ ወደ ማህበረሰቡ ሰዎቹ ይምጡ፣ ይቀላቀሉ ና ይሁት ውስጥ ውስጡ እየገቡ ውስጥ ፎቅ ቤት ያላቸው ሰዎች ትተው መንደር ውስጥ ገብተው ይሁ ውስጥ ይኑሯቸው። ያኔ ሊረዱ ይችላሉ። አሁን ግን ጥሩ ነገር ጥሩ መኪና የያዘ ሰው ያሉ ጥሩ ቤት ለሚኖር ሰው ነው የሚያዩት። እነሱ ፊት ለፊታቸው ያለውን ነው የሚያዩት እንጂ ዋላውን ያለ ከበታች ያሉትን ስለማያዩት ነው ኑሮ ተለዋውጧል ምት እንጂ የዛሬ ማ አስራ አምስት አመት የዛሬ ማንድ ነው ምንም የተለወጠ ነገር የለም። መንገድና ቤት ነው የተለወጠው። እሱ ሰው ደግሞ መንገድና ቤት መቼም ምግብ አይሆኑም። ህይወት የተለወጠው ገቢም የጨመረው ላላቸው ለሀብታሞቹ ብቻ ነው ያለው። ደግሞ ሌላው አስተያየት ሰጪ ነው። አሁን ሰው እንደምታየው ድህነት በጣም አለ። ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው ኑሮ እየተወደደበት ነው። ድሀ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል እንጂ እኔ ይጨምራል ብዬ የምገምተው ነገር የለኝ ስለዚህ ያላቸው እየኖራቸው ነው የበለጠ ያደጉ ነው፣ ድሃው ደግሞ የበለጠ የደየ ነው ያልከኝ መስለኛል። ሀብታም ነው የሚኖረው እዚህ እንደምታዩ ነው እንጂ ድሀ ኮ የሆን ነገር ከፍቼ ልስራ ቢብልኮ ማንም ጉዳይ የሚያስፈጽምለት የለም እንደምታዩ ነው። ስለዚህ ሀብታም ነው አገሪቷ ላይ የተቆጣጠረው እንጂ ድሀ ቤቱ ፈርሶበት እየተባረረ ነው። መንገድ አስባልዳር አሰራም እየተባለ ነው። ፍቃድ አውጣ ትባላለ። ፍቃድ ደግሞ የሚያስፈጽምልኝ የንግድ ፍቃድ ከሌለ አሰራም። ስለዚህ ሕገወጥ ነው ተብሎ ይያዛል። ንብረቱ ይወረስበታል። ስለዚህ አገሪቷ ላይ የሚቆይ የተቆጣጠረው ባለ ሀብትና የውጭ ሰዎች ባለሀብት ነው እንጂ በግል ስራ ላይ የተሰማሩት። የቤተሰብ አስተዳዳሪም ተመሳሳይ ሀሳብ አንጸባርቀዋል። ምናልባት ሚኒስትሩ የገለጹት የራሳቸው ኢንፎርሜሽን ሊኖራቸው ይችላል። የእሳቸውን ያክል መንግስት መዋቅር ውስጥ እኛ እውቀቱ ባይኖረንም ማለት ኢንፎርሜሽኑ ሙሉ ባይኖረንም፣ አሁን ባለው ሁኔታ ግን እኛም በህብረተሰቡ ውስጥ ያለን ሰዎች ስለሆንን ህብረተሰቡ ውስጥ ያለውን ችግርና መልካም ጎን እናውቃለን። ስለዚህ በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። የኑሮ ውድነት ወርድነት አለ። ትላንትና ያየሆን የሸቀጥ ዋጋ ነገስ ጨምር ነው የምታየው። እና ነጋዴው የሚቆጣጠረው አካል አጥቷል። ነጋዴው ህብረተሰቡ ላይ የሚያደርገውን ጭማሬ መንግስት እግር ከእግር ቢከታተል ኖሮ ይሄ ችግር አይባባስም ብዬ አስባለሁ። በእኔ እምነት ማለት ነው። ስለዚህ የኑሮ ውድነቱ ከህብረተሰቡ አንዱ አካል እኔ ስለሆንኩኝ ኑሮ ውድነቱ እኔም ላይ አለ። እዚህ ላይ ለምሳሌ ሌላው ያነሱት እርግጥ ዋጋዎች እየጨመሩ መጥተዋል ብለውኛል። በዛው ልክ የዜጎች ገቢ እየጨመረ አልመጣም። ከሚያዩት እርሳቸው ያሉትን ነው እየጠቀስኩ ያለሁት ሚኒስትሩ፣ የዜጎች የነፍስ ወከፍ ገቢ በአጠቃላይ በአማካይ እየጨመረ መጥተዋል። እኔ የዜጎች ገቢ ጨምሯል የሚባል ነገር ቢሆን ለምሳሌ ሁሉም ህብረተሰብ ገቢ ጨምሯል ማለት አይቻልም። የተወሰኑ ሰዎች ገቢያቸው ጨምሮ የተደላደለ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ዝቅ ብለህ ግን ብትመለከው ጠቅላላ አንድ ሰው የሆነ ሀሳብ ቢሰጥህ ጠቅላላ እያ አንዳንዱ ቤት ውስጥ ገብቶ የተጠና ይመስል አይደለም። እኔ ጋ አሁን ችግር አለ፣ ችግሩ እንዲህ እንዲህ እንዲህ ነው ብዬ ብናገር ብዙ ነገር አለ። ስለዚህ በእያንዳንዱ ቤተሰብ ሁሉ ጋር ገብተ ብጠይቀው ሁሉም ጋር ችግር ያወራል ሰው አሁን። እና የኢትዮጵያ ህብረተሰብ እንደምታውቀው ተሻሽሎ የመኖር አንዱ የአንዱን ገበና ሸፍኖ አንዱ የአንዱን ማጣት ከበር እያደረገ እየኖረ እንጂ ችግር አለ። ይህንን ችግር ደግሞ መንግስትም ይረደዋል ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል በሚለው ሀሳብ የሚስማሙ አስተያየት ሰጪዎችም ነበሩ። የራሳቸውን ድርጅት እንደሚመሩ የነገሩኝ የምህንድስና ባለሙያው ተሾመ ተፈሪ በዜጎች ህይወት ላይ የመጣው ለውጥ በአይን የሚታይ ነው ብለዋል። እኔ አንደኛ እንደነገርኩ፣ በሙያዬም ወደ ገጠር እየወጣሁኝ እሰራለሁኝ። ከአስር ዓመት ገጠርም ከተማም ውስጥ እየወጣው እሰራለሁኝ። እውነት ነው ለውጥ አለ፣ ለውጥ አለ፣ የሚታዩ ለውጦች አሉ። እነዛ ለውጦች እንግዲህ ሲደማመሩ የድሃውን ቁጥር እንደሚቀንስ ያስታውቃል። ለምን? ከዚህ በፊት በምናየው ሁኔታ ገጠር ውስጥ ብዙም በቃ የሚያመረቃ ነገር አልነበረም። በአሁኑ ጊዜ ግን ገጠር ውስጥ ገብተ ስትሰራ ለራሳቸው ተርፏቸው ለሌሎችም የሚያቀርቡበት ሁኔታ አለ። ደግሞም ካፒታላቸውን ወይም ደግሞ ያላቸውን ነገር ስታይ የተሻሻለ ነገር እንዳለ ትገምታለ። ይህንን ነው እዚህ ያው ከተማው አካባቢ ያናገርኳቸው አንዳንድ ሰዎች ሪፖርቱ ይሄንን ይበል እንጂ ቁጥሮቹ ይሄንን ይበሉ እንጂ እዚህ ከተማ አካባቢ ከሚያዩት አንጻር በመነሳት ነው። እነሱ ኑሯችን አልተለወጠም አልተሻሻልም፣ እንዲያውም ኑሮ እየተወደደብን ነው የሚሉም አጋጥሞኛል። ኑሮ መወደድ ይኖራል። ለምሳሌ ከዚህ በፊት በአምስት ብር የምትገዛው ነገር በአስር ብር ልትገዛ ትችላለህ። በሰባት ብር በስድስት ብር ልትገዛ ትችላለህ። ያ ደግሞ ምንድን ነው? አሁንም ደግሞ የሰው ገቢ እየጨመረ ነው። እኔ ፐርሰናሊ የነበረኝ ገቢ አስር አመት በፊት ዝቅ ያለ ነበር። አሁን ግን ገቢም እየጨመረ ነው። ምክንያቱም አንተ በሌላ መንገድ ሲጨምርብህ የአንተንም ገቢ ትጨምራለ። እና እኔ በኩሌ ፐርሰናሊ የምንም ድርጅት እንትን አደለውኝም፣ ግን ሰው የጨመረ ነገር እንዳለው ታያለ። ባለባበሱ፣ ባበላሉ፣ በሁኔታዎች፣ ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። እንግዲህ እኔ በዚህ ባለሙያም አይደለውኝም፣ በፐርሰንት ላወጣልህ አልችልም። እንዲሁ ግን ከውጭ ከምታየው ሁኔታ ግን የህዝቡ ገቢ እየተሻሻለ ይሆናል ብዬ ገምታለሁ። ኦፍኮርስ የሚሸጠው እቃዎች ነገር መወደድ አለ። የጨመሩ በዋጋ ደረጃ የጨመሩ አሉ። ያንን ግን እንዴት አድርጎ ባላንስ እንደሚደረግ ልነግር አልችልም። አሁንም ብዙ ስራ እንደሚጠብቃቸው ያመኑት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ እስካሁን በዜጎች ሕይወት ላይ የመጣው ለውጥ ግን በቀላሉ መታየት እንደሌለበት ተናግረዋል። ዘንድሮ የሚጠናቀቀው የመጀመሪያው አምስት ዓመት የእድገትና ትራንስፎርሜሽን እቅድ በተለያዩ ዘርፎች ውጤቶችን ለማምጣት የተነደፈ ነው። ከድህነት ቅነሳ በተጨማሪ የሌሎች ዘርፎችን የቅድ አፈጻጸም በቀጣይ ዘገባዎች እንዳሰሳለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሴቶችና ቤተሰብ ሬው የሴቶችና ቤተሰብ ክፍለ ጊዜ ካለፈው ሳምንት የቀጠለ ውይይት ይዘው ነው የቀረበው ፌስቱላን በእኛ ትውልድ እናጥፋው በሚል መሪ ቃል በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሙን ያደረጉትን ጥሪ ምክንያት በማድረግ የተቀናበረ ነው። የፕሮግራሙ አዘጋጅ ቆንጅት ታዬ የአዲስ አበባ ሀምሊን ፌስቱላ ሆስፒታል የሕክምና ዳይሬክተር የሆኑትን ዶክተር ፈቃደ አየናቸውን ወደ አዲስ አበባ ደውላ አነጋግራለች። ባለፈው ሳምንት ውይይት ከተገታበት ይቀጥላል። የአንዲት ነፍሰ ጡር ሴት በወሊድ ወቅት የፌስቱላ አደጋ ሊያጋጥማት እንደሚችል አስቀድሞ ሊታወቅ ይችላልን? በይበልጥ በተገላጭ የሆኑ በይበልጥ ተጋላጭ የሆኑ ሴቶች አሉ? ለሚሉ ጥያቄዎች እና ሌሎችም ማብራሪያ ይሰጣሉ። እንግዲህ ምንድን ነው የተለያዩ ጥናቶች የተለያዩ ሀገር ላይ ተሰርተው የሚያሳዩት ነገር ምናልባት ከባድ የሆነ እርግዝና ጉዳት ላይ ሊወርቅ ይችላል ተብሎ ወይም ሀይ ሪስክ እንለዋለን እኛ እርግዝና ነው ተብሎ ፕሬዲክት ለማድረግ በሕክምና የምንጠቀምባቸው መንገዶች አሉ። እነኛ መንገዶች ከአርባና ከሀምሳ ምናልባት ቢበዛ በመቶ የሚሆኑት ሴቶች መገመት እና ፕሬዲክት ማድረግ ያስቸግራቸዋል። ስለዚህ የሚመከረው ምንድን ነው የትኛውም መውለድና ምጥ በተቻለ መጠን በቂ አገልግሎት በሚሰጥና ስኪልድ በሆነ ባለሙያ እንዲረዳ ነው የሚመከረው። ነገር ግን ወደ ተቋም በሚመጡበት ጊዜ በተለይ ከዳሌ አጥንት ጋር በተያያዘ ሁኔታ ምናልባት እቺ ሴት ወደ ከባድ የሆነ ምጥ በዛውም ቀጥሎ ደግሞ ወደፊት ላል ልትሄድ ትችላለች ብሎ ለመገመት የሚቻሉበት ጥቂት መንገዶች አሉ። ይሄ ማለት ግን ሙሉ ለሙሉ ሁሉንም ሴት እዚህ አይነት ችግር ላይ ትወድቃለች ብሎ መገመት ይቻላል ማለት አይደለም። በጣም ጥቂቶችን ነው መገመት የሚቻል። ስለዚህ በዋናነት ያ እንዳይሆን ሁሉንም እናቶቻችንን ወይም በአብዛኛው ቁጥር ያለው እናቶቻችንን በጤና ተቋም እንዲወልዱ እና ስኪልድ በሆነ ሰው እንዲወልዱ ነው የሚመከረው። እንደ በቁመት አጠር ያሉ ሴቶች የሚል ነገር ስለሰማሁ ነው ይህንን አንዱ የምጠይቀው። እውነት ነው። ቀደም እንዳልኩት ከዳን ላይ አጥንት እድገት ጋር በተያያዘ ምክንያት መገመት የምችልባቸው ጥቂት መንገዶች አሉ ካልኳቸው መሀል አንዱ እሱ ነው። ከዛ ጋር ተያይዘው አብሮ የቁመት እጥረት ያላቸው ሴቶች የዚህ ችግር ተጠቂ ሊሆኑ ይችላሉ። ግን አሁን ማጽናት የሚፈልገው እነኛም ሴቶች ቢሆኑ በጊዜ ችግሩን ሊለይ የሚችል ሰው ጋር ከደረሱ፣ እስኪል ያለው ሰው ጋር ከደረሱ፣ ጉዳቱ ሳይደርስባቸው አስፈላጊ እርዳታ ካገኙ ወደዚህ ችግር አይገቡም ማለት ነው። ዋና ጸሐፊ ባንኪሙን ይህንን ችላ የተባለ ብዙ ትኩረት ያልተሰጠው የጤና ችግር ብለው ነው የሚገልጹት። አዎ ማለት በጥሩ ሁኔታ ገልጸውታል። ምናልባት በተቀናጀ መልኩ እንደ ህብረተሰብ ጤና ችግር ታስቦ በዓለም አቀፍ ደረጃም ቢሆን አቴንሽን ያገኘው ዩኤንኤፍፒኤ አሁን ኢንድ ፊስቱላ ካምፓይን ብሎ የጀመራል ወደ አስራ አንድ አመት አስራ አስራ አንድ አመት አካባቢ ይሆናል። ግን እሱም ቢሆን በሂደት አሁን አሁን ነው ሰዎች እውቀት እንዲኖራቸው አገልግሎትም ደግሞ ለዚህ ተጠቂዎች እንዲያገኙ የተሳካ ሁኔታ እየሰራ ያለው ግን ቅድም ለምሳሌ እንደገለጽኩት፣ አሁን እኛ ሆስፒታል ከተቋቋመ ስለዚህ ችግር እንዳለባቸው ያለባቸው ሴቶች ዶክተር አምኒንም ሌሎችም ሰዎች በተበታተነ መልኩ ለረጅም ዓመታት ሲያገለግሉ ነበር። ምንድን ነው በቂ የሆነ አገልግሎት አለማግኘት በራሱ እነኛ ሴቶች ያሉባቸው አገሮች የጤና ሲስተም የሚፈጥሯቸው አቅም ማነሶች ናቸው። ስለዚህ ያንን ማጠናከር ባልተቻለበት ሁኔታ ወይም በተለያዩ ባህላዊ ኢኮኖሚያዊ የሆኑ ነገሮች በሚፈጥሩት ችግር ምክንያት ነው እንግዲህ ፊስቱላ የሚከሰተው። ስለዚህ እውነትም አትኩሮት አልተሰጠውም። እውነትም ደግሞ ከሰብአዊ መብት ጋር የተያያዙ እንዲሁም እንዳልኩት ከጤናው ሲስተም ፌለር ጋር ለእናቶቻችንና ለሴቶቻችን መስጠት ያልቻለበትን ሁኔታ አመላካች የሆነ ነገር ነው ፊስቱላ ማለት። አሁን ባለው ሁኔታ ግን በተቀናጀ መልኩ የሚሰራበት ሂደት የሚፈጠር ከሆነ ወደፊት ጥሩ ለውጥ ይኖራል ብዬ አምናለሁ። የኢትዮጵያን እንግዲህ የፊስቱላ ተጠቂዎች ሕክምና አንስቶ ዶክተር ካትሪን ሀምሊንን ሳያነሱ ለመቅረት አይቻልም። ቀደም ብለውም እርሶም አንስተዋቸዋል። ዶክተር ሀምሊንን እንዴት ናቸው? በሀገር ውስጥ ነው ያሉት? እድሜያቸው አሁን ገፍቷል አይደለም? እውነት ነው በመጀመሪያ በዚህ አጋጣሚ ዶክተር ካትሪን ሀምሊንን ማመስገን እፈልጋለሁ። ለእኛም ሀገር ሴቶች እድሜቸውን ሙሉ ሰጥተው ይህን ያህል መስዋዕትነት ከፍሎ ላደረጉት ነገር በጣም ላመሰግናቸው ወዳለሁ። በዚህ አጋጣሚ በዚህ እድሜም ከሳቸው ጋር ለመስራት መቻሌ ትልቅ መታደል ነው። እንደ ባለሙያም ለበሽተኞች የሚያሳዩት ፋሽን በጣም የሚገርም ነው። በዚህ እድሜ ማለት ነው። አሁን ባለፈው ጃንዋሪ ሀያ አራት ላይ ዘጠና አንድ አመት ሞልቷቸዋል። ግን ጤነኛ ናቸው። ለእድሜያቸው በጣም ጠንካራ ናቸው። አሁንም ዋርድ ይመጣሉ፣ በሽተኞች ያሉ ይጎበኛሉ። እና በጣም እንዴት ነው ትልቅ ሰው ናቸው። ለዚች ሀገርም ትልቅ ውለታ ያዋሉ ሰው ናቸው። በጣም ደህና ናቸው። በመጨረሻ ዶክተር ፈቃደ ፊስቱላን አስመልክቶ ምን ያህል ግንዛቤ ያለው ህብረተሰቡ? ሁለተኛ ደግሞ መገናኛ ብዙሀንስ ምን ያህል ትኩረት ይሰጣሉ? እንግዲህ እኛ ያው ከምንሰራው ወደ በህብረተሰብ ውስጥ የምንሰራው ስራ አለ። ከብዙም የሚመለከታቸው አካላት ጋር በብዛት እንገናኛለን። ምንድን ነው ይህ በኢትዮጵያ ውስጥ እራሱ ከቦታ ቦታ ስለ ችግሩ ያለው አስተሳሰብ በጣም የተለያየ እና አንዳንድ ጊዜም የተዛባ ነው። ግን ይሄ ካለማወቅና ለችግሩ ትኩረት ተሰጥቶት ያው ለማስተማር ጊዜ ካለመወሰድ የተነሳ ነው። ስለዚህ እኛ በተቻለ መጠን እራሳችንም ከሌሎችም አጋሮች ጋር በመሆን ስለ ችግሩ ሁኔታ እንዴት እንደሚፈጠር ትምህርት ለማስተማር እንሞክራለን። እንግዲህ ምንድን ነው ስለ ፊስቱላ ራሱ ሲነሳ አሁን እዚህም ራሱ እኛ በኢትዮጵያ ማለት ነው የተወሰነ አካባቢ፣ የተወሰነ ክልል ችግር ብቻ ተደርገው የሚታሰብበት ሁኔታ አለ። ከእናቲቱ ወይም ከሴቲቱ የመውለድ አለመቻል አቅም ማጣት አንዳንድ ጊዜ በዘርም እንደ እርግማን ሁሉ የሚታሰብበት ሁኔታ አለ። ይሄ ደግሞ እኛ ሀገር ላይ ብቻ ያለ ነገር አይደለም። ያው ቅድም ልገልጽ እንደሞከርኩት የፊስቱላ ችግር ከጤናማ እናትነት አገልግሎቶች ጋር ምን ያህልስ ተደራሽነት አለው? ምን ያህል ጥራት አለው ከሚል ሁኔታ ጋር በጣም ቀጥታ ተያያዥነት አለው። እንደውም እነ ዶክተር ሀምሊን እዚህ ኢትዮጵያ ውስጥ ሊሰሩ በመቻላቸው የኢትዮጵያ በተሻለ መልኩ ችግሩን ስትቋቋም ኖራለች ብዬ በድፍረት መናገር እችላለሁ። ግን በአብዛኛው ሰብሳራን አፍሪካ በህንድ፣ ፓኪስታን፣ እንደ ኢስት ቲሞር አካባቢ ርቀት ያሉ ሀገሮች ሁሉ የመን አፍጋኒስታን፣ እነኛ ሀገሮች ላይ በብዛት በስፋት ይገኛል። ያም እንዳልኩት ለሴቶች ከሚሰጡ የእናትነት አገልግሎቶች ጥራት ደረጃ ጋር የሚያያዝ ነው ማለት ነው። ስለዚህ እንግዲህ መገናኛ ብዙሃንን ሮል በዚህ ሁኔታ ውስጥ ስትመለከቱ ህዝቡ ይሄንን ችግር እንዴት እንደሚመጣ እንዲረዳ ማድረግ ተጎጂዎቹም ካሉ ደግሞ በጊዜ ሕክምናን እንዲያገኙ ለማድረግ ማዕከላቱ የት እንዳሉ፣ በሕክምና ሊድ እንደሚችል፣ መከላከል እንደሚቻል ማስተማር፣ ከዛም አልፎ ደግሞ ያው ስራ ላይ ያሉትን ባለድርሻ አካላት በማገናኘት ትልቅ ሚና መጫወት ይችላሉ ብዬ አስባለሁ። በጣም አድርጌ አመሰግናለሁ ዶክተር ፈቃደ አየናቸው። እሺ አመሰግናለሁ። ምናልባት የመጨረሻ መልእክት ነገር በዚህ አጋጣሚ ልበልና እንግዲህ ችግሩን ለመግለጽ እንደሞከርኩት የአንድ ወገን ወይም የአንድ አካል ስራ ብቻ አይደለም። ማንኛውም የህብረተሰብ አካል የራሱን ድርሻ አድርጎ ሊከላከለውና ሊያገዘው ሊያግዘው የሚችል ነገር ነው እና በዚህ አጋጣሚ ወደ ማዕከላችን ጎራ በማለት ጊዜም በመስጠት ይሁን እንዲሁም በየተለያዩ ዓለም ሀገራት ፓርትነሮች ወይም ትረስቶች አሉን። እኛ በዛም በኩል ቢሆን ማገዝ ለሚፈልግ ሰው ይሄንን ማድረግ እንድትችሉ በዚህ አጋጣሚ ማበረታታት እፈልጋለሁ። ገንዘብ ስጥ ብቻ መስጠትን ሳይሆን ነገር ግን ለበሽተኞቻችን፣ ለሴቶቹ ጊዜ መስጠት፣ በአቅም የተቻለውን ነገር ማድረግ ትልቅ ዋጋ አለው። ስለዚህ ሁላችንም ማድረግ የምንችለውን ነገር ማገዝ እንድችል በዚህ አጋጣሚ መልዕክቴን ማስተላለፍ እፈልጋለሁ። እሺ፣ በጣም አድርጌ አመሰግናለሁ። አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዓለም ዙሪያ ቁጥራቸው ወደ 8 ሚሊዮን የሚጠጋ ሰዎች በከፋ ረሃብ ይሰቃያሉ። ማለትም ከዘጠኝ ሰው አንዱ አብዛኛውን ጊዜ ባዶ ሆዱን ነው የሚያድረው ማለት ነው የሚበዙት የሚኖሩትም አስራ ሶስት ነጥብ አምስት ከመቶ ህዝብ የበቂ ምግብ ዋስትና በማያገኝበት በታዳጊው ዓለም መሆኑን በማስረዳት የዛሬው ርዕሰ አንቀጽ ጽሁፉን ጀምሯል። የምግብ ዋስትና እጦት አብዝቶ የሚጎዳው ልጆችን ነው። በአለም ዙሪያ አምስት ዓመት ሳይሞላቸው ከሚሞቱ ህጻናት መካከል ግማሹ ማለትም ሶስት ነጥብ አንድ ሚሊዮኑ የሚሞቱት በምግብ እጦት ነው ብሏል። እንደምንም በህይወት የሚቆዩትም ቢሆን በኑሯቸው የረሃቡ ጠባሳ በተደጋጋሚ ይተናኮላቸዋል። አእምሯቸውና አካላቸው በተገቢው ደረጃ አያድጉም። ትምህርት የመቀበል እክል ይኖራቸዋል፣ ብዙ ጊዜም ለህመም ይጋለጣሉ ብሏል። ርዕስ አንቀጹ ረሃብ የድህነት ውጤት ነው በማለትም ይቀጥላል። ግን ደግሞ ረሃብ ድህነትንም ያመጣል። ሰው የሚበላው ማግኘት ሲያቅተው ድህነትን ለማምለጥ አብዝቶ ይቸግረዋል። ህዝብ የሚራበው በብዙ ሀገሮች ማህበራዊ ዋስትና ባለመስፋፋቱ ነው። በብዙ ሀገሮች ሴቶች በእርሻ ብዙውን ስራ ቢሰሩም እንደ ወንዶቹ የስልጠና የብድርም ሆነ የመሬት ባለቤትነት እድል የላቸውም። ግጭት፣ የመሬትና የተፈጥሮ ሀብት በአግባቡ አለመያዝ፣ የአነስተኛ እርሻ ገበሬዎች በተፈጥሮ አደጋ ምክንያት ከቀያቸው መፈናቀል ቀድሞም እጅግ ደሃ የሆኑትን ተገፍተው ለረሃብ የሚዳረጉበትን ሁኔታ ይፈጥራሉ፣ በማለት ያስረዳል። ርዕስ አንቀጹ ይህንን እየተባባሰ የሚሄድ ችግር ለመቅረፍ ታዲያ ዩናይትድ ስቴትስ ፊድ ዘ ፊውቸር ተተኪውን ትውልድ እንመግብ የተሰኘውን እቅድ የጀመረችው ይህንን የመከራ አዙሪት ለመቅረፍ ነው ብሏል። አላማው በአነስተኛ ገበሬዎች በተለይም በሴቶች ላይ በማተኮር የግብርና መዋለ ነዋይን በማሳደግ የአገሮችን የምግብ ዋስትና ማሻሻልና የተመጣጠነ ምግብ የማዳረስ እቅዶችን በማገዝ የምጣኔ ሀብት እድገትንና የንግድ እድሎችን በመፍጠር በዓለም አቀፍ ደረጃ ረሃብና ድህነትን ማስወገድ መሆኑን ይገልጻል። ለምሳሌ የሚያህል አለ። ርዕሰ አንቀጹ ሲቀጥል፣ እንደ አውሮፓውያን አቆጣጠር በ2013 ዓ ም ዩናይትድ ስቴትስ ከሰባት ሚሊዮን ለሚበልጡ የአነስተኛ መሬት ገበሬዎች አዳዲስ መሳሪያዎችና ቴክኖሎጂዎችን እንዲያገኙ በማገዝ ምርታቸውንና ገበያቸውን እንዲያሳድጉ ረድታለች። ዛምቢያ ውስጥ የአነስተኛ እርሻ ገበሬዎች የተሻሻሉ የእህል ዘሮችንና ማዳበሪያዎችን ከግል አቅራቢዎች ማግኘት እንዲችሉ ረድተን ሀገሪቱ ከምንጊዜውም የበለጠ በቆሎ እንድታመርት አግዘናል ብሏል። ባንግላዴሽ ውስጥም ከሶስት ሚሊዮን የሚበልጡ የአነስተኛ እርሻ ገበሬዎች በፊድ ደ ፊውቸር አማካይነት የተሻሻሉ የእህል ዘሮችንና ማዳበሪያ እንዲያገኙ እንዲሁም የግብርና አያያዝ አሰራሮችን በማስተማር ምርታቸውን በ ሀያ ከመቶ ሊያሳድጉ ችለዋል። ሴኔጋል ውስጥ ፊድ ዘ ፊውቸር ባደረገው እገዛ እንደ ኤሮፓውያን አቆጣጠር ከ2008 እስከ 2011 ዓ.ም በነበረው ጊዜ ሀገሪቱ ከውጭ ስትገዛ የነበረውን የሩዝ መጠን በ20 ከመቶ እንድትቀንስ ከማገዙም በስተቀር የሀገሪቱ ገበሬዎች ለ400 ሺህ ሴኔጋላውያን ከሚያስፈልገው ዓመታዊ የሩዝ ቀለብ የበለጠ መጠን የሆነውን ግምቱም 13 ሚሊዮን ዶላር የሆነ 50 ሺህ ሜትሪክ ቶን ሩዝ እንዲያመርቱ አስችሏል ብሏል። ታንዜኒያ ደግሞ የአነስተኛ እርሻ ገበሬዎች በፊት ደ ፊውቸር ድጋፍ የድንች ምርታቸው በ60 ከመቶ ከፍ ብሎላቸዋል፣ ትርፋቸውም ከእያንዳንዱ ሄክታር በ298 ከመቶ አድጎላቸዋል ብሏል። ዩናይትድ ስቴትስ በፊድ ዘ ፊውቸር የዓለምን የወደፊት ተረካቢ እንመግብ በሚለው መርሃ ግብሯ አማካይነት በዓለም ዙሪያ የምግብ ዋስትና እንዲሁም ዘላቂ የግብርና ምርት እድገትን ለማረጋገጥ በቁርጠኝነት መስራቷን ትቀጥላለች በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። በመጨረሻም አድማጮቻችን ከእናንተው ከደረሱን አስተያየቶች የተወሰኑትን እናቀርባለን። ሎ ብዮዎች እንደምን አላችሁ? ደህና ናችሁ ወይ? አስተያየት መስጠት የምፈልገው የዜና አቀራረባችሁን እና ዘገባችሁን በተመለከተ ነው እና ብዙ የተለያዩ ኢትዮጵያ መንግስት የሚሰጡ ዜናዎችን ታቀርባላችሁ እና ሁል ጊዜ የኢትዮጵያ ኢኮኖሚ እንዳደገ ኢትዮጵያ እየበለጸገች እንደሆነ ነው የሚቀርቡ እና ልክ የኢትዮጵያ መንግስት ቃል አቀባይ ነው የምትመስሉት። ለምንድን ነው ይሄ ምናልባት የምታቀርቡት ዜና የተወሰነ መስመር መያዝ አለበት ተብሎ የሚሰጣችሁ መመሪያ አለ? ከሌላ ባለሙያዎች ወይም ደግሞ ላይ ለምሳሌ በኢኮኖሚ አኳያ የምታቀርቡት እንደዚህ እንደዚህ እድገት እየታየ ነው የሚለውን ከባለሙያ የምታረጋግጡት ነገር አለ ወይ? ትክክል ነው ወይ የሚደርሳችሁ መረጃ እና ይሄንን ማወቅ ፈልጌ ነው ለዚህ ምናቸው ደስ ይለኛል በተረፈ አመሰግናችኋለሁ ደህና ሁኑ ታደሰ ነኝ በዲሲ ብራቦ ቪኦኤ ስለ ኤርትራ ጫፉ መናገራችሁ ትልቅ ነገር ነው እኔ ኤርትራዊ ነኝ የኤርትራ ህዝብ ለሰላሳ አመት ከወንድሞ ከኢትዮጵያ ህዝብ ጋር ደም ተፋሰዋል ይሄም የተሻለ ነጽነት ለማግኘት ነበረ ኢሳያስ አፈወርቅ ለሀያ አራት አመት አለአንዳች ህግ አለአንዳች ፓርላማ አለ አንዳች ነገር ህዝቡን እንደ ግል ኩባንያው አድርጎ እየተጫወተበት ነው። ራሱ ወታደር ያደርጋቸው ትልልቅ የሆኑ ሰዎች አቅመ አዳም የደረሱት ከራሱ ከጠፉ ሽማግሌ አባቶቻቸው ወይም እናቶቻቸው በህይወት ካሉ ልጃችሁ አምጡ ተብሎ ይታሰራሉ። ሀምሳ ሺ ብር፣ ሀምሳ ሺ ናቅፋ ክፈሉ ተብሎ ሀምሳ ሺ ናቅፋ እንዲከፍሉ ይደረጋል። የኤርትራ ህዝብ ደም እያለቀሰ ነው። የሚረዳው አጥቶ ወደ ሰማይ ቢያንጋጥጥ እግዚአብሔርም ጨከነበት። ወደ አለም ቢጮህም በየምድረ በዳው ቢቃጠልም ቢጠፋም ማን ነህ ያለው የለም። አሁን ግን ምናልባት ኤውሮፓውያኖች እምባውን አይተው እምባውን እንዲያብሱለት የኤርትራ ህዝብ ተናገር ቢባል እንጃ አንድ ሺህ ገጽ ቢጽፍም ስለ ኢሳይያስ ተናግሮ የሚበቃው አይመስለኝም። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናቸው አሉ አከበደና አዳነች ሳየነን፣ ከአቀነባባሪያችን ንጉሱ የንጉሴ ንጉሱ ታምሬና ከተተኪው ስርጭት መሀንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰነባበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ሰላም። ደህና ደሩ፣ ደህና ደሩ።